የዶክተር ብርሃኑ ነጋ ወደ አስመራ ጠቅልሎ መግባትና ትግሉን ከዚያ ሆኖ ለመምራት መወሰን ቀላል የማይባሉ የፖለቲካ አንድምታዎች አሉት። በፈረንጅ አገር ተቀምጦ እያሉ ለሚተቿቸው ነቃፊዎቻቸው ይሁን በፖለቲካ አመለካከት ከሚመስሏቸው ወዳጆቻቸው ጭምር ይቀርብ የነበረውን ትግሉን በርቀት ሆኖ መምራት አይቻልም ለሚለው ትችት መልስ የሰጠ ሆኖም አልፏል። ለዶክተር ብርሃኑ እንደ ግለሰብም ይሁን እንደ ፓርቲ አመራር ከፍ ያለ የሞራል ልዕልና የሚያተርፍ የፖለቲካ እርምጃ ስለመሆኑም ብዙዎች ይመሰክራሉ። የዶክተር ብርሃኑ ኤርትራ መግባት በተለይ በትጥቅ ትግል በስልጣን ላይ ያለውን መንግስት እንቀይራለን ለሚሉና በዋነኝነት መቀመጫቸውን በአስመራ ባደረጉት የፖለቲካ ቡድኖች ዘንድም የተለያየ ትርጓሜና እንድምታ እየፈጠረ ነው። በአስመራ ቢያንስ አስራ ሁለት ያህል ኢህአዴግን የሚቃወሙ ታጣቂ የፖለቲካ ቡድኖች አሉ። እነዚህ ቡድኖች የሚታገሉለት ዓላማ ለየቅ ሊሆን እንጂ፣ ሁሉም በስልጣን ላይ ያለውን የኢህአዴግ መንግስት ከስልጣን ማውረድ ላይ ይስማማሉ። የተወሰኑት ሲጀምሩ የአንድ ፓርቲ አባላት የነበሩና ኋላ ላይ ተከፋፍለው ራሳቸውን በተለያየ ቡድን ያስቀመጡ ናቸው። የኦሮሞ ነጻነት ግንባር በዚህ ረገድ ዋነኛ ተጠቃሽ ነው። በአስመራ ካሉት ታጣቂ ቡድኖች መካከል የኦጋዴን ነፃ አውጪ ግንባርና የትግራይ ሕዝብ ዴሞክራሲያዊ ንቅናቄ ጠንከር ያለው ወታደራዊ ክንፍ ያላቸው ናቸው። እነዚህ ታጣቂ ቡድኖች ዓመታትን በአስመራ ተጠልለው ይቆዩ እንጂ በኢትዮጵያ ያለውን መንግስት ሊገዳደረው የሚችል አቅም አዳብረው ከአስመራ ወደ አዲስ አበባ ሲንቀሳቀሱ አልታዩም። አንዳንዶቹ እንደውም ሙከራ ስለማድረጋቸውም አጠራጣሪ ነው። የዶክተር ብርሃኑ ወደ አስመራ ማቅናት ከዚያም አስቀድሞ በአርበኞች ግንባርና በግንቦት ሰባት መካከል የተፈጠረው ውህደት አስመራን መጠጊያቸው ላደረጉት ቡድኖች መነቃቃትን ስለመፍጠሩም እየተነገረ ነው። የኤርትራ መንግስት ግፊት ተጨምሮበት ከአርበኞች ግንቦት ሰባት የትጥቅ ትግል መጀመር ዜና ጋር ተያይዞ የተወሰኑ የኦሮሞና የኦጋዴን የፖለቲካ ቡድኖች በኢትዮጵያ መንግስት ላይ ጥቃት መክፈት ስለሚችሉበት ሁኔታ እያሰሉ ስለመሆኑም ከኤርትራ እየወጡ ያሉ መረጃዎች ይጠቁማሉ። አሁን በትጥቅ ትግሉ ዘርፍ የከባድ ሚዛን ተወዳዳሪ አይነት ሆነው የቀረቡት ዶክተር ብርሃኑና ፓርቲያቸው አርበኞች ግንቦት ሰባት ከሌሎች የፖለቲካ ቡድኖች ጋር ተባብሮ ለመስራት ፍላጎት ማሳየት ከጀመሩም ሰንብተዋል። በተለይ ከትግራይ ሕዝብ ዴሞክራሲያዊ ድርጅት ጋር ከዚህ ቀደም ያልተሳካው የውህደት ሙከራ አሁን ውጤት ሊያመጣ ይችል ይሆናል የሚል መላምት የሚሰጡም አሉ። በአርበኞች ግንቦት ሰባትና የብሔረሰብና የራስ አስተዳደር መብትን መነሻ በሚያደርጉ ኦነግና ኦብነግን በመሳሰሉ ብሔረተኛ ቡድኖች መካከል ትብብር ሊኖር ይችላል ብሎ መገመት አዳጋች ነው። የሚኖር ከሆነም ስለ ዘላቂነቱ ብዙ ጥያቄዎች መነሳት አለባቸው የሚሉ አስተያየት ሰጪዎች አሉ። በውጪ በሚኖሩ ኢትዮጵያውያን ዘንድ የተሻለ ድጋፍ ያለው እና በፕሮፓጋንዳ ስራውም ገዥውን ፓርቲ እየፈተነ ያለው አርበኞች ግንቦት ሰባት የደጋፊዎቹን ምኞት የሚሞላ ወታደራዊ አቅም አለው ወይ የሚለውን ከባድ ጥያቄ መመለስ ለአሁኑ የሚቻል አይመስልም። የዶክተር ብርሃኑ ወደ አስመራ ማቅናት የግል ክብራቸውንና የድርጅታቸውን ሞራል ከፍ የማድረጉን ያክል የኢትዮጵያ መንግሥት ለጉዳዩ የሚሰጠው ምላሽን በመሠረታዊነት ይቀይረዋል። በድንበር አካባቢ ጦርነት ኖረም አልኖረም የዶክተር ብርሃኑ አስመራ መዝለቅ በኢህአዴግ የደህንነትና ወታደራዊ ባለስልጣናት ዘንድ ትልቅ የራስ ምታትና የቤት ስራ ሆኖ መቀጠሉ አይቀሬ ነው። ዶክተር ብርሃኑ ወደ አስመራ በማቅናት የተቀዳጁትን የሞራል ልዕልና ያህል ሁለት ቁልፍ ፈተናዎችንም መጋፈጥ የግድ ይላቸዋል። የመጀመሪያው ቀጥተኛና የህይወት መስዋዕትነትን ሊጠይቅ የሚችለውን የኢትዮጵያ መንግስት አጻፋ እንዴት ይወጡት ይሆን የሚለው ሲሆን የኢትዮጵያ መንግስት በዶክተር ብርሃኑ ላይ ያነጣጠረ ጥቃትና ሴራ ከመወጠን ወደኋላ እንደማይል ለመገመት ብዙም አዋቂነት የሚጠይቅ አይሆንም። ሁለተኛው ቁልፍ ፈተና አርበኞች ግንቦት ሰባት ከዚህ ቀደም አስመራ ዘልቀው በዚያው ተደላድለው የተቀመጡና ትግላቸው መቼ ይጀመር ይሆን እየተባለ የሚጠበቁትና አስራ አምስት ዓመታትን በላይ ያስቆጠሩትን የፖለቲካ ቡድኖች አለመሆኑን የማረጋገጥ ትልቅ ፈተና ይሆናል። የአርበኞች ግንቦት ሰባት በትጥቅ ትግሉ ውጤታማ መሆንና አለመሆን በድርጅቱ ጥንካሬ ብቻ ሳይሆን ድርጅቱን ባስጠለለችው ኤርትራና በፕሬዝዳንቷ ኢሳያስ አፈወርቂ ቅን ልቦና ላይ የተመሰረተ እንደሚሆንም የሚሰጡ አስተያየቶች አሉ። በእርግጥ ፕሬዝዳንት ኢሳያስ ለኢትዮጵያ የዴሞክራሲያዊ ስርዓት ለውጥ ግድ ይላቸዋልንም? በሀገራቸው አንድ ጋዜጣ እንዳይታተም የከለከሉ የትግል ጓዶቻቸውን በብረት ሳጥን የከረቸሙትን ኢሳያስን ማመን ትልቅ ስህተት ነው፣ ወደሚፈለገው ዓላማም አይወስድም የሚሉ በርካታ ኢትዮጵያውያን አሉ። በአስመራ አቋርጠን ወደ አዲስ አበባ እንገሰግሳለን ያሉት ወገኖች ደግሞ ሌላ አማራጭ የለም፣ ጉዳዩ ስልታዊ ምርጫ ነው ሲሉ ያስረዳሉ። አስመራ ገብተው ድምፃቸው የጠፋ የኢትዮጵያ የፖለቲካ መሪዎች መኖራቸው ደግሞ ጥርጣሬውን ያበሰዋል። እስካሁን ወደ አስመራ ከተጓዙ የተቃዋሚ መሪዎች ገዝፎ የሚታይ ስም ያላቸውና የተሻለ ድጋፍ ማሰባሰብ የሚችሉት ዶክተር ብርሃኑ ከራሳቸው ፓርቲ ባሻገር አስመራ የከተሙትን ሌሎች የፖለቲካ ቡድኖች ከኋላቸው ያስከትሉ ይሆን የሚለው ጥያቄ በቀጣይ የምንመለከተው የሆነ። አርጋው አሽኔ ነኝ ለዋዜማ ራዲዮ።